ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም ጀመረ። ሰላም ጤና ይስጥልን። እንደምናመሻችሁ፣ የተከበራችሁ አድማጮቻችን የእሁድ ታህሳስ 27 2017 ዓ.ም የራዲዮ መጽሔት ፕሮግራም ይዘን ቀርበናል። ቆንጅታዬ ያስተናግዳለሁ። አሉላ ከበደ እረፍት ላይ ነው። የኢየሱስ ክርስቶስ የልደት በዓል ተነገ ወዲያ ማክሰኞ ይከበራል። በዓሉን ለምታከብሩ አድማጮቻችን በሙሉ ከወዲሁ መልካም የገና በዓል እንዲሆንላችሁ እንመኛለን። ይህን ቀን በቅዱስ ላሊበላ ልዩ የሚያደርገው ምንድን ነው? በዚሁ ቀን በታህሳስ ሃያ ዘጠኝ ቀን ማለት ነው ንጉሥ ቅዱስ ላሊበላ ልደቱ ቀን ነው ማለት ነው። አባቶቻችን ምንም ይዘቱ ሳይበረስ የግራ ጠባ ፕሮግራም እያደረጉ ምቹ ሁኔታ እያስያዙ ላሊበላ ሰው እንግዶችን ተቀብለዋል። አንድ ሆነው እየተጫወቱ እግዚአብሔርን በዝማሬ እያመሰገኑ ካህናት ሰንበት ትምህርት ቤትና የአብነት ተማሪዎች ማለት ነው በአንድ ሆነው ደስ በሚሉታ ያከብራሉ። ለገና በዓል በምዕመናንና በጎብኚዎች በምትደምቀው ላሊበላ የዘንድሮ በዓል አከባበር ዝግጅት ምን እንደሚመስል የሚያስቃኝ ዘገባ ይኖረናል። መጽሐፉ በዋነኝነት ከ1966 በፊት የነበረውን የኢትዮጵያ ሙዚቃ ታሪክ ፖለቲካና አጠቃላይ ደግሞ ማህበረሰባዊ መሰናኝታችንን ጠመንጃና ሙዚቃ በሚል ርዕስ የኢትዮጵያን ሙዚቃ ታሪክ የሚዳስስ መጽሐፍ ደራሲ ይነገር ጌታቸው ጋር የተደረገ ውይይት ሌላው የዛሬ መሰናዷችን ነው። ሌሎችም ቅንብሮች ይኖሩናል። አብራችሁን እንድትቆዩ በአክብሮት እንጋብዛለን። ንጉሱ ታምሬ ፕሮግራማችንን ይመራልናል። የዓለም ዜና ይቀድማል። ሰላም ጤና ይስጥልኝ አድማጮቻችን፣ እንደምን አምሽታችኋል። ከአሜሪካ ድምፅ የእሁድ ምሽት የዓለም አቀፍ ዜናዎችን የማሰማችሁ አስማማየ ነኝ። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ትላንት ቅዳሜ ከዶናልድ ትራምፕ ጋር ለመገናኘት ወደ ፍሎሪዳ ድንገተኛ ጉዞ አድርገዋል። የአውሮፓ መሪዎች እንደ አውሮፓውያን አቆጣጠር ጥር 20 ከሚካሄደው በዓለ ሲመት በፊት ከትራምፕ ጋር ያላቸውን ግንኙነት ለማጠናከር ይፈልጋሉ። የትራምፕ የማራላጎ ሪዞርት አባላት ተመራጩ ፕሬዚዳንት ትራምፕ ሜሎኒ ሲያስተዋውቋቸው በጭብጨባ ሲቀበሏቸው የሚያሳዩ ቪዲዮዎችን በማህበራዊ ሚዲያ ተጋርተዋል። ይህ በጣም አስደሳች ነው እዚህ ያለሁት ከጣሊያን ጠቅላይ ሚኒስትር ከሆነች ድንቅ ሴት ጋር ነው ሲሉም ትራምፕ ለማራላጎ አባላት መናገራቸውንም ሚዲያዎች ዘግበዋል። ሜሎኒ እንደ አውሮፓውያን አቆጣጠር 2022 መገባደጃ ጀምሮ በጣሊያን የቀኝ ክንፍ ጥምረት በመምራት ያመጡትን መረጋጋት ከግምት ውስጥ በማስገባት ለትራምፕ ጠንካራ ጋር ተደርገው እየተቆጠሩም ነው። ትራምፕ በምርጫው እንዲያሸንፉ ከሩብ ቢሊዮን ዶላር በላይ ወጪ ካደረገው ከቢሊዮነሩ የቴክኖሎጂ ዋና ስራ አስፈጻሚ ኤለን መስክ ጋርም የቅርብ ግንኙነት መፍጠራቸውም ይነገራል። የአውሮፓ ህብረትና የክልል ጉዳዮች ሚኒስትር ቶማስ ፎቲ ዛሬው እንደተናገሩት ስብሰባው አስቀድሞ ያልተገለጸ ቢሆንም ጣሊያን በሁለቱ ዓለማት በሆኑት የአውሮፓ ህብረትና አሜሪካ መካከል የዲፕሎማሲ ድልድይ ልትሆን እንደምትችል ያሳያልም ብለዋል። የሜሎኒ ጉዞ የዩናይትድ ስቴትሱ ፕሬዝዳንት ጆ ባይደን ከመጪው ሐሙስ ከጥር 12 ሮምን ለመጎብኘት ከያዙት ቀጠሮ አስቀድሞ የተደረገ ነው። ትራምፕና ሜሎኒ ስላደረጉት ውይይት ዝርዝር መረጃ ባይገለጽም ስለ ሩሲያ ዩክሬን ጦርነት፣ ንግድ ነክ ጉዳዮች፣ መካከለኛው ምስራቅና በቴህራን ስለታሰረው ጣሊያናዊ ጋዜጠኛ ሁኔታ ለመነጋገር ሜሎኒ አስቀድመው እቅዱ እንደነበራቸው የጣሊያን መገናኛ ብዙሃን ዘግቧል። የሶሪያ ሚኒስትሮች የአሜሪካ ማዕቀብ እንዲነሳላቸው ጠየቁም። የሶሪያ የሽግግር መንግስት ሚኒስትሮች ፕሬዚዳንት በሽር አልአሳድን ከስልጣን ካነሱ በኋላ ለመጀመሪያ ጊዜ በኳታር ባደረጉት ጉብኝት ዩናይትድ ስቴትስ በደማስቆ ላይ የጣለችው ማዕቀብ እንድታነሳ አሳስበዋል። የኳታር ውጭ ጉዳይ ሚኒስትር ባወጣው መግለጫ የባረሰለጤው ሀገራት ጠቅላይ ሚኒስትሮች ከሶሪያ ጊዜያዊ የውጭ ጉዳይ ሚኒስትር አሳድ አልሻባይኒ፣ የመከላከያ ሚኒስትር ሙርሃፍ አቡቃሳር እና ከአዲሱ የስለላ ኃላፊ አናስ ሀታብ ጋር መነጋገራቸውን አስታውቋል። ኳታር እንደሌሎች አረብ አገራት ሶሪያ በአሳድ አስተዳደር ስር እያለች የዲፕሎማሲያዊ ግንኙቷን ወደ ነበረበት አልመለሰችም። ከኳታሪ ውጭ ጉዳይ ሚኒስትር መሐመድ ቢን አብዱልአዚዝ አልኮላይፊ ጋር ያደረጉት ውይይት ተከትሎ የሶሪያ ጊዜያዊ ውጭ ጉዳይ ሚኒስትር አሳድ አልሻባይኒ አሜሪካ በሶሪያ ላይ ጣለችውን ማዕቀብ እንዲነሳ በድጋሚ ጥራ አቅርበዋል። የደቡብ ኮሪያ ፕሬዝዳንታዊ የደህንነት ኃላፊ የዮንን ስር ተቃወሙ የደቡብ ኮሪያው ፕሬዚዳንት ዮን ሱክዮል የጸጥታ ኃላፊ የፖለቲካ ቀውሱን ወደ ሌላ ከፍተኛ ግጭት ሊገፋው ይችላል ባሉት የተከሰሱትን መሪ በቁጥጥር ስር ለማዋል ከሚደረገው ጥረት ጋር መተባበር እንደማይችሉ ዛሬ ውር ተናግረዋል። የእስር ትእዛዙ ቀነገደብ ነገ ሰኞ እኩለ ሌሊት ላይ የሚጠናቀቅ ሲሆን የጸጥታ ኃላፊው ፓርክ ቾንግ ጁን በትብብር ማዘዣው ዙሪያ ያለውን የሕግ ክርክርም ላለመተባበራቸው ምክንያት አድርገው ጠቅሰዋል። አስተያየቶቹ የተሰጡት የሴውል ፍርድ ቤት የእስር ማዘዣው ህገወጥና ልክ ያልሆነው በማለት የፕሬዝዳንቱ ጠበቆች ያቀረቡትን ቅሬታ ውድቅ ካደረገ በኋላ ነው ሲሉ የደቡብ ኮሪያ ሚዲያዎች መዘገባቸውን የጠቀሰው ሮይተርስ ተጨማሪ አስተያየት ለመጠየቅ ወደ ፍርድ ቤት ያደረገው የስልክ ጥሪ ምላሽ እንዳላገኘም ገልጿል። ይሁን እንደ አውሮፓውያን አቆጣጠር ታህሳስ 3 ቀን ማርሻል ህግን ለማወጅ ባደረጉት ያልተሳካ ሙከራ ምክንያት በቁጥጥር ስር እንዲውሉ የእስር ትእዛዝ የወጣባቸው የመጀመሪያው የደቡብ ኮሪያ ፕሬዚዳንት ሆኗል። ይህም በሲያ ባለ አራተኛዋ ትልቅ ኢኮኖሚና የአሜሪካ ቁልፍ አጋር በሆነችው ደቡብ ኮሪያ የውስጥ ፖለቲካ ትርምስ ከስክሷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከሀገሪቱ ከፍተኛ ባለስልጣናት ጋር ለመነጋገር ዛሬ እሁድ ሴውል ይደርሳሉ ተብሏል። ይህ በእንዲህ እንዳለ በዋና ከተማይቱ ሴውል ከባድ በረዶ ባለበት በፕሬዚዳንት ዮን መኖሪያ አካባቢ በሺዎች የሚቆጠሩ ተቃዋሚዎች ባደረጉት ሰልፍ የእስር ማዘዣው ውዝግብ ፈጥሯል። የተወሰኑ ሰልፈኞች ፕሬዚዳንቱ እንዲታሰሩ ሲጠይቁ፣ ሌሎች ሰልፈኞች ደግሞ እስሩን ተቃውመው ድምፃቸውን አሰምተዋል። በመጨረሻም የቀድሞ የግሪክ ጠቅላይ ሚኒስትር ኮስታ ሲሚቲስ አረፉ። የቀድሞ የግሪክ ጠቅላይ ሚኒስትርና አገሪቷ ወደ አውሮፓ የጋራ መገባበያ ገንዘብ እንድትቀላቀል ያደረጉት ኮስታ ሲሚቲስ በ88 ዓመታቸው መሞታቸውን የአገሪቱ መንግሥት መገናኛ ብዙኃን ዘግበዋል። በሙያቸው የሥነ ሕንፃ ባለሙያ የሆኑት ኮስታ ሲሚቲስ የሶሻሊስት ፓሶክ ፓርቲ መስራች ናቸው። ግሪክንም እንደ አውሮፓውያን አቆጣጠር ከጥር 1996 እስከ 2004 ድረስ ለ8 ዓመታት በጠቅላይ ሚኒስትርነት መርተዋል። ይህም በአገሪቱ ረዥሙ የሥልጣን ቆይታ ጊዜ የነበራቸው መሪ ማደርጓቸዋል። አድማጮቻችን፣ የዓለም ዜናዎች እነዚህ ነበሩ። ከቀዲ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። የዓለም ዜናዎቹን አድምጠን ተመልሰናል። በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ የሚተላለፈው የሁድ የራዲዮ መጽሔትን ነው እየተከታተላችሁ ያላችሁት። ፕሮግራማችንን ከአጭር ሞገድ እና ከሳተላይት በተጨማሪ በዌብሳይታችን ላይም በቀጥታ ለመከታተል ትችላላችሁ። አድራሻው ዳት ቪኦኤ ኒውስ ካም ነው። አብራችሁን አምሹ። ላሊበላና የገና በዓል ዝግጅቷን ወደሚዳስሰው ዘገባ እንሻገር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ተረፍ እያሉ የሚጠሯት የጳጉሜን ወር በአራት ዓመት አንዴ ስድስት ቀናት ማስተናገዷን ተከትሎ የዘንድሮው የኢየሱስ ክርስቶስ ልደት ገና የሚከበረው ታህሳስ 28 ቀን ሳይሆን ታህሳስ 29 ነው። ገና በኢትዮጵያ የክርስትና እምነት ተከታዮች ዘንድ ከሚከበሩት አውደ ዓመታት በደማቅነቱ ይወሳል። ከመንፈሳዊ ይዘቱ ባሻገር በማህበራዊ እና ባህላዊ እሴቱ በብዙሃን ዘንድ ተናፋቂ ያደርገዋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት ተከታዮች ቅዱስ ብለው በሚጠሯት፣ በዓለም አቀፉ ማህበረሰብ ዘንድ ደግሞ የቅርስ ማዕከል ሆና በተመዘገበችው በላሊበላ አካባቢ ገና የገነነ ስፍራ አለው። አማኞች ከተለያዩ የአገሪቱ ክፍሎች ወደ ቤተ ክርስቲያኒቱ በመሄድ ይሳለማሉ ለተሰጣቸው መልካም ነገር ምስጋና ያደርሳሉ። ማግኘት ለሚሹት ደግሞ ስለት ይሳላሉ። ይሁንና የዘንድሮውን ገና በክልሉ በቀጠለው ግጭትና በኑሮ ውድነቱ ምክንያት በቀድሞ ድምቀቱ ለማክበር ይቸግራል ይላሉ ለአሜሪካ ድምፅ አስተያየታቸውን የሰጡ ምዕመናን። የአማራ ክልል መንግስት ደግሞ በዓሉን አብረን እናክብር የሚል መልእክት ሲያስተላልፍ፣ አስፈላጊው ቅድመ ዝግጅት መደረጉን በመጥቀስ ነው። መስፍን አራጌ ከነገ በስቲያ በኢትዮጵያ የሚከበረውን የገና በዓል ምክንያት በማድረግ ተከታዩን ዘገባ አሰናድቷል። ገና በኢትዮጵያውያን የክርስትና እምነት ተከታዮች በአብይነት ከሚከበሩት በዓላት ቀዳሚው ነው። በአማኞች ዘንድ የእምነቱ ራስ ተደርጎ የሚቆጠረው ኢየሱስ ክርስቶስ ከድንግል ማርያም የተወለደበት የልደቱ ቀን ነውና አማኞች በዓሉን በተለያዩ ሃይማኖታዊና ባህላዊ ትውፊቶች ይዘክሩታል። ብዙዎች ገናን ልደት፣ ልደትንም ገና ሲሉ እንዳመችነቱ እያቀያየሩ ይጠሩታል። የሁለቱ አንድነት ከምን የተቀዳ ይሆን? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአዲስ አበባ ሀገረ ስብከት የደብረ ብስራት ቅዱስ ገብርኤል ቤተክርስቲያን አገልጋይ መጋቢ ሐዲስ ሚስተር አስላሴ ማናየ የሚሉታል ናቸው። በተለምዶ ገና ይባላል። ትክክለኛ መጠሪያው ጀና የሚል ነው። ጌና የግሪክ ቃል ነው። ወደ አማርኛ ሲተረጎም በወቱ በደቱ ለጊዜ ነው። ጌታችን መድኃኒታችን የኢየሱስ ክርስቶስ ልደት ማለት ነው ጌና ማለት በተለይ የአዲስ ኪዳን መጻሕፍት አብዛኛዎቹ በግሪክ ቋንቋ የተጻፉ ናቸው። የነገር ሃይማኖት የትምህርት ሃይማኖት መሰረትም አለ። እንግዲህ የአዲስ ኪዳን መጻሕፍት ሁሉም ሊባል በሚችል መልኩ የተጻፉት በግሪክ ነው አብዛኛዎቹ። እኛም አዲስ ኪዳን የተቀበልነው ከግሪክ ነው ወደ 呃，这是光光。 በመጽሐፍ ቅዱስ ከተጻፈባቸውና ጥንት ሲሰጥባቸው ከነበሩ ቋንቋዎች ሳይተረጎሙ የመጡ ቃላት እናገኛለን። ማስያ ክርስቶስ፣ ምን የመሳሰሉ ቃላት ገና የሚለውን ቃል እንዲሁ ቃሉ እንዲሁ እንዳለ በአሉ ለመግለጥ ተቀምጧል። በመጽሐፍቶቻችን ይገኛል። የክርስቶስ ልደት ሀገራት እንደራሳቸው ራሳቸው ታሪክና ትውፊት ያከብሩታል የሚሉት መጋቢ ሐዲስ ኢትዮጵያ ከሌሎች የምትጋራቸው የምታጋራቸው እንዳሉ ሆነው የራሷ መገለጫ ልዩ ስርዓት እንዳላት ያብራራሉ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከሁሉም አህት አብያተ ክርስቲያናት ወይም ከምዕራባውያን አብያት ክርስቲያናት የተለየ ራሱ የሆነ መልክ አለው። አከባበሩ ልዩ የሚያደርገው ለምሳሌ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የምስጋና ስል ሲያደድን መሰረት ያደረገ ስለሆነ እንግዲህ ምስጋና ራሱ የቻለ ባህሉን የተመለከተ ምስጋና አላት። ያ ምስጋና ደግሞ በሌሎቹ የለም። አይደለም በግሪክ በአህት አብያተ ክርስቲያናት የሚባሉት በግብጽ በሶሪያ ባህር በህንድ እንዲሁም አሀት ተብለው በሚጠሩት ምስል አህት ተብሎ ከሚጠሩት የኤርትራ ቤተክርስቲያን ተ የሚመስል የበዓል አከባበር ወይ ምስጋና። በሰሜን ወሎ ሀገረ ስብከት የደብረ ሮሃ የቅዱስ ላሊበላ ገዳም ጽህፈት ቤት የህዝብ ግንኙነት ኃላፊ ዲያቆን ተስፋውቤ ገና ገና በላሊበላ ሲከበር ልዩ ከሚያሰኛቸው ክዋኔዎች ውስጥ የተወሰኑትን ይጠቅሳል። ይህን ቀን በቅዱስ ላሊበላ ልዩ የሚያደርገው ምንድን ነው? በዚሁ ቀን በታህሳስ ዘጠኝ ቀን ማለት ነው ንጉስ ቅዱስ ላሊበላም ልደቱ ቀን ነው ማለት ነው እንግዲህ ከጌታችን ከበዳጅታችን ከኢየሱስ ክርስቶስ ልደት ጋር አንድ ስለሚሆን አማኙም የአማኙም የሆነውም ቱሪስቱ መጥቶ በዚህ ዕለት ቅዱስ ላሊበላ የሚደረገውን አጠቃላይ መንፈሳዊ ክንውን ይከታተላል። በላሊበላ የገናን በዓል ለመታደም ያቀና ምእመን የቤዛ ኩሉን ሃይማኖታዊ ክዋኔ ሳይታደም አይመለስም። ይህም ለበዓሉ ድምቀት፣ ለአካባቢው ልዩ መገለጫ ነው። ዲያቆን ተስፋ ይቀጥላሉ። ቅዱስ ላሊበላ የሰራቸው አስራ አንዱ ውቅር አብያተ ክርስቲያን ናቸው ከአንድ አለት ማለት ነው። መጀመሪያው በ28 ቤተ አማኑኤል ከተባለው ተቁሞ ያድራል ማለት ነው። ሀያ ስምንት ለሀያ ዘጠኝ ሌሊቱን በሙሉ ይቆማል። እዛ ቤተ ማርያም ላይ መጨረሻ ላይ ቅዳሴ ከተወጣ በኋላ አባቶቻችን የራሳቸው የሆነ ዜማ አላቸው። ከተራራው ላይ ወጥተው ቤዛ ኩሉ ዓለም ዮም ተወልደ የዓለም መድኃኒ ዛሬ ተወለደ እያሉ ላሊበላ ባነጸው ማሚ ጋራ ላይ ወጥተው ክርስቶስ እንደተወለደ በዚህም ቀን ዓለም እንደዳነ ለሕዝቡ ብስራትን የሚያደርጉበት ልዩ ስርዓት ነው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ተወልዶ በነበረበት ሰዓት መላእክትና የሰው ልጆች በጋራ በአንድነት አብረው ዘምረው ስለነበረ ይህንን መሰረት በማድረግ ከላይ እንደ መላእክት ከታች ደግሞ እንደ ደቂቀ አዳም የሰው ልጆችን ምሳሌ አድርገው ቤዛ ኩሉ ዓለም ዮም ተወልደ እያሉ እየተቀባበሉ ይህንን ዜማ ያዜማሉ ማለት ነው። ይሁን እንጂ በላሊበላ በደማቅ ስነ ስርዓት የሚከበረው የገና በዓል መጀመሪያ በኮቪድ ወረርሽኝ፣ ቀጥሎ በሰሜኑ ጦርነት፣ አሁን ደግሞ በመንግስት ኃይሎችና በፋኖ ታጣቂዎች መካከል በሚደረገው የትጥቅ ግጭት መቀዛቀዙን የሰሜን ወሎ ዞን ባህል ቱሪዝም መምሪያ ኃላፊ ገነት ሙልጌታ ለአሜሪካ ድምፅ ገልጸዋል። መንግስት በአካባቢው ተፈጠረ ያለውን የቱሪዝም እንቅስቃሴ መቀዛቀዝ በገና በዓል ለማደስ የበዓል ታደሙ ጥሪ ለምዕመኑ ያስተላልፈው ከቀናት በፊት ነበር። ጥሪውን ተከትሎ ምዕመኑ ወደ ስፍራው በመድረስ ላይ መሆኑን መምሪያ ኃላፊዋ አስታውቀዋል። አሁን እንግዶቻችን ገብተው እንግዶች እየተስተናገዱ ነው ያሉት ከቅድመ ዝግጅት አኳያ ያው ሰፊ የሆነ የቅድመ ዝግጅት ነ በረ የሚመጡ እንግዶች የጤና ችግር እንዳይገጥማቸው የጤና ኮሚቴ ተቋቁሟል። የተቋቋመው የጤና ኮሚቴ ሙሉ የጽዳት ስራና የነጻ የህክምና አገልግሎት እንዲሰጥ ተዘጋጅቶ ነበር፣ ስራው ጀምሯል። ከጽዳትና ከውበት አኳያ ኮሚቴዎች ተዋቅረው ላሊበላ ጽዱና የአማረች ከተማ ሆናለች። ከአገልግሎት ዘርፉ አጠቃላይ ያሉ ሆቴሎች ሙሉ ዝግጅታቸውን ጨርሰው እንግዶች እያረፉበት ይገኛል። በረራዎችም ኤርፖርት ምቹ ሁኔታ ተፈጥሯል። ከአዲስ አበባ ላሊበላ ከባህር ዳር ላሊበላ ከጎንደር ላሊበላ በአጠቃላይ ያው መግባት ያለበት እንግዳ የሚገባበት ምቹ ሁኔታ አለ። እግረኞች ከሚገባው በላይ ገብተዋል። ሲወርድ ሲዋረድ የመጣው የአባቶቻችን ምንም ይዘቱ ሳይበረስ የእግር አጠባ ፕሮግራም እያደረጉ ምቹ ሁኔታ እያስያዙ የላሊበላ ሰው እንግዶቹን ተቀብለዋል ነው። በባስ የሚመጡ እንግዶች ጀምረዋል። በግል ስራ እንደሚተዳደሩ የገለጹልን ያየሄራድ ከንዶ የተባሉ የወልዲያ ኗሪ መንግስት በዓሉን ለማክበር ያደረገውን ጥሪ ቢሰሙም ወደ ስፍራው ተጉዘው ለማክበር አለመድፈር ራቸውን ተናግረዋል። አስተያየት ሰጪው ከዚህ ቀደም በዓመት ቢያንስ አንድ ጊዜ ወደ ላሊበላ ያቀኑ እንደነበር ጠቁመው አሁን ግን በአካባቢው በተካሄዱና እየተካሄዱ ባሉ ግጭቶች ምክንያት ላሊበላን ከጎበኙ ሶስት ዓመት እንዳለፏቸው አያይዘው ገልጸዋል። አካባቢው አገሪቱ አለኝ ከምትላቸው የቱሪዝም ሳይቶች ቦታዎች አንዱ ነው። አካባቢው የጸጥታ ሁኔታ አንጻር ከፍተኛ ስጋት አለ። በቅርቡም በፋኖ እና በመንግስት የጸጥታ ኃይሎች መካከል ውጊያ ተካሂዶ ብዙ ሰዎች ቦተዋል። የጸጥታውን ችግር በተመሳሳይ በስጋትነት ያነሱት አይናዲስ ፈለቀ የተባሉ የአዲስ አበባ ነዋሪ በበኩላቸው የኑሮ ውድነቱም ጭምር ወደ ላሊበላ ቅንተው በዓሉን እንዳያከብሩ እንዳደረጋቸው ጠቁመዋል ያው ወደ ባሉት ጊዜ ይሄድ ነበረ። አሁን ግን ባለው የጸጥታ ችግር ምክንያት ሄድኩ ከአራት ዓመት በላይ ሆኛል። በአውሮፕላን ለሚሄድ የትራንስፖርቱ ኮስት በጣም ውድ ነው። በየብስም በባባቡን ስንሄድ የሆበየ ቦታው ለምሳሌ ትናንትና ወደ ደብረ ሲና ወደ ደብረ ብርሃን አካባቢ መኪናዎች ታግተው ነበር። ስለዚህ መሄድ አንችል። እንደውም አሁን መሄጃ ጊዜያችን ነበር። ጸሎት የምናደርግበት ከእግዚአብሔር ጋር የምንታፈቅበት ሱባኤ የምንገባበት ጊዜ ነው። ምክንያቱም ያው እያየ ነው። ጦርነቱ ሳያንሰን ደግሞ ያው አሁን በመሬት መንቀጥቀጥ የሚመጣው ችግር እያየ ነው ነው የሰሜኑ ሎ ባህል ቱሪዝም መምሪያ ኃላፊ ወይዘሮ ገነት በበኩላቸው በዓሉ በሰላም ተጀምሮ በሰላም እንዲጠናቀቅ ቅድመ ስራዎች መሰራታቸውን አመልክተዋል። ላሊበላ ከተማ የሚኖረው በቱሪዝሙ ነው፣ መተዳደሪያው ያመት ልብሱን ጉርሱን የሚይዘው እና ከዛ ጋር ተያይዞ የነበሩ የተፈጠሩ የስራ እድሎች በጋይዱ በሆቴል ማህበሩ በእደ ጥበብ ማህበሩ በሁሉም የማህበረሰቡ እንቅስቃሴ በጣም የተጎዳ ዘርፍ ነበር። አሁን ከዚህ ዘርፍ እንግዲህ ማህበረሰቡን በቅርብ ቀርቦናል። ሰላም እንፈልጋለን ላሊበላ ወደ ነበረበት ይመለስልን የሚል ሰልፍ አድርጓል። ከዛ ጋር ተያይዞ አሁን እንግዲህ ከነበረው በተሻለ መጠን እንግዶች እየገቡ ያሉበትና ሰላም ነው። ላሊበላሁም ሰላም ነው። ምንም አይነት ነገር የለም። የመጡ እንግዶች በስነ ስርዓት ቦታቸውን ይዘው በረከቱን እየተሳተፉ ነው ያሉት። ለፈረንጆቹ ገና ከአሮጌ ዓመት ወደ አዲስ ዓመት መሸጋገሪያቸው ነው በዓሉ በአዲስ ዓመት ለዛ በክርስቶስ ልደት መታሰቢያ ይከበራል። ገና በሁለተኛው ክፍለ ዘመን ይከበር እንደነበር ቀደምት የአብያተ ክርስቲያን መዛገብ ተሰንደው እንዳስቀመጡት አዳም ሲንግሊሽ የተባለ ደራሲ ክሪስማስ ቲዮሎጂካል ኢንስፔክሽን በሚል ርዕስ በ2016 ዓ ም ባሳተመ መጽሐፉ ገልጾታል። ኢትዮጵያም ገናን በማክበር የቀደመ ታሪክ አላት ባይ ናቸው። በአዲስ አበባ ገረ ስብከት የደብረ ብስራት ቅዱስ ገብርኤል ቤተ ክርስቲያን አገልጋዩ መጋቤ ሐዲስ ሚስጥረ ስላሴ ማናየ ቅዱስ ዳዊት የሚናገረው አደብረ መዝሙር ሰባ አንድ የገሌው ቅድሜው ኢትዮጵያ ኢትዮጵያውያን በፊቱ ይሰግዳሉ ብሎ ተናግሯል። ነገስተ ተርሴስ ወደ ሲያት አማ ያበቡ ነገስተ ሰባ አረብ ጋዛ ያመሱ የሳባና የአረብ ነገስታት እጅመንሻውን ይዘው ይመጣሉ የሚል ቃለ ትንቢት አለ። በዚያ ትንቢት መሰረት ኢትዮጵያ ልደቱን እንደ ሌሎች ሀገራት ሐዋርያ ተልእኮላት መምህር አስተምሯት አይደለም። ቤታችን በተወለደበት በቤተልሄም በአካል ተገኝታ እዚያው መካነ ልደቱ ቤተልሄም ከሰብአ ሰገል እንደሆነ እጅመንሻ ወርቅ፣ ከርቤ ካቀረቡት መካከል መካከል የምትጠቀስ ናት፣ እና የአይን ምስክር ናት ለልደቱ። እንግዲህ ኋላም ደግሞ ቅዱሳን አዋርያት የጌታችንን መውረድ መወለድ በአስተማሩበት ዘመንም ከቅዱሳን አዋርያት መካከል ቅዱስ ማቴዎስ ወደ ኢትዮጵያ እንደገባ ይነገራል። በተለይ የሁለት ተጋጣሚ ቡድን ተሰላፊዎች ከጨዋታ በኋላ አሲና ገና እያሉ በዜማ የሚደምቁበት አሸናፊው እንደ አቅም ስጦታ የሚበረከትለት የገና ጨዋታ አሁን አሁን አሻራው እየደበዘዘ ቢመጣም አመታዊ ውድድሮችን በማድረግ ትውፊቱን ለማሻገር ጥረት ከሚያደርጉት ውስጥ የደሴ ደብረ ቤተል ቅዱስ ስላሴና ቅዱስ ገብርኤል ካቴድራል ይጠቀሳል። የካቴድራሉ ሰባኪ ወንጌል ዲያቆን እያሱ ለማ፦ ገና ይመታል፣ ካቴድራላችን ላይ ማለት ነው። ከየአካባቢው የሚመጡ የአብነት ተማሪዎች አሉ፣ እነሱ ይሰባሰባሉ። እንደገና ደግሞ በቤተ ክርስቲያኑ ዙሪያ ያሉ የአጥቢያው ምእመናን፣ የሰንበት ተማሪዎች አሉ። በአጥቢያው የሚያገለግሉ ካህናት፣ ዲያቆናት አሉ። እነዚህ ሁሉ እንግዲህ ያው በተለያየ መስክ ቤተክርስቲያንን ሲያገለግሉ ነው የሚቆዩት በገና ሰሞን ግን ሁሉ አንድ ሆነው ትውፊቱን ባህሉን፣ በጠበቀ ሁኔታ የጌታ መወለድ የሰው ልጆችን ከመላእክት ጋር፣ የሰው ልጆችን ከእግዚአብሔር ጋር አንድ እንዳደረገ ታሳቢ በማድረግ በዚህ ትውፊት መሰረት አባቶቻችን ማስተላሉ ገና እየመጡ አንድ ሆነው እየተጫወቱ እግዚአብሔርን በዝማሬ እያመሰገኑ ካህናት፣ ሰንበት ትምህርት ቤትና የአብነት ተማሪዎች ማለት ነው በአንድ ሆነው ደስ በሚል ሁኔታ ያከብራሉና እነሱን ያው ዘንድሮ እንግዲህ ትንሽ አካባቢያችን ያለው ሰላማዊ ሁኔታ ምንም እንደ ደሴ በአንጻራዊነት ሰላም ቢሆንም አካባቢው ትንሽ ስላለ ዘንድሮ በተቻለ መጠና ስመነዋል ዝግጅት በማ መልካም የልደት በዓል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አድራጌ። መስፍን አድራጌን ለዘገባው እናመሰግናለን። አብራችሁን ቆዩ። ቅዱስ ላሊበላ ነዋሎኝ ቤቱ the We are ሚካኤልን ላሊበላ ነበር ያደመጥ ነው። የኢትዮጵያን የሙዚቃ ታሪክ የከተበው ደራሲ የቀጣዩ ውይይት ርዕስ ነው። ይህ ነገር ጌታቸው ቀድሞ በኤፍኤም አዲስ 97 ነጥብ 1 ትዝታን በዜማ በተሰኘ በቀደሙት የሙዚቃ ስራዎች ላይ ያተኮሩ ስራዎች የሚቀርቡበት የራዲዮ ፕሮግራም አዘጋጅ ሆኖ ሰርቷል። በ2013 ዓ ም የከተማው መናኝ የተሰኘው በእውቁ የሙዚቃ አቀናባሪ ኤልያስ መልካ ስራዎች ላይ ባተኮረው የመጀመሪያ መጽሐፉ ከአንባቢያን ጋር የተዋወቀው ይን ነገር በኢትዮጵያ የሙዚቃ ታሪክ ላይ ያተኮረውን ጠመንጃና ሙዚቃ የተሰኘውን መጽሐፉንም አስከትሎ አሳትሟል። አስማማዋየ ነው። በእነዚህ ስራዎቹና በቀጣይ ህልሞቹ ዙሪያ ከይነገር ጌታቸው ጋር ቆይታ አድርጓል። እናድምጥ። ይነገር ጌታቸው፣ በዚህ ቃለ መጠይቅ ከአሜሪካ ድምጽ ጋር ሀሳብን ለመለዋወጥ ስለፈቀድክ በጣም አመሰግናለውኝ። እስኪ ራስን አስተዋውቅልን። እሺ አመሰግናለሁ። ጊዜያት ውስጥ ጋዜጠኛ ነበርኩኝ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ፌማ ድስጥና ሰባት ነጥብ አንድ የሚባል አለ እዚሁ አዲስ አበባ ላይ ስርጭትን ያደረገና በሌሎችም አካባቢዎች እዛ ለአምስት አመት ያህል ሰርች ያለው በተለይ ሙዚቃ ሰኮር ፕሮግራሞች ነው። ከዛ በኋላም እንደዚሁ በግል ሬዲዮ ጣቢያዎች ላይ ቆይታ አደርግ ነበረ። ከዛ ጋዜጦችም ላይ እንደዚሁ አምደኛ በመሆን የተለያዩ ጽሁፎችን በማህበራዊ በፖለቲካዊ ና ታሪክ ቀመ ጽሁፎችን በሀገሪቱ በሚነበሩ ጋዜጦች ላይ በተለያዩ አጋጣሚዎች ይጽፍ ነበር። ከዛ ወደ መጽሐፉ ወይም ወደ ድርሰቱ አለም መጥቼ ደግሞ ሁለት መጽሐፍትን አሳትም ያለው የመጀመሪያው በሁለት ሺ አስራ ሶስት ለንባብ በቃው የኤልያስ መልካን የወጥፍና ስራዎች የሚተነትነው ወይም የሚዳስሰው የከተማው መናኝ የተሰኘው ስራ ነው። ከዛ በኋላ እንደገና ሁለተኛ ስራዬንም አስከትዬ ጠመንጃና ሙዚቃ የተሰኘ የኢትዮጵያን ሙዚቃ ታሪክ ሚዳስስ መጽሐፍም እንደዚሁ ለንባብ አብቅቻለሁ። ከነ ስራዎች ባለፈ በቡድን ሪሰርቾች፣ በግል ጥናትና ምርምሮች አዲስ አበባ ዩኒቨርሲቲ፣ ኢትዮጵያ ሳይንስ አካዳሚ እና መሰል ቦታዎች ላይም የተለያዩ ጥናታዊ ጽሁፎችን ያቀርባሉ። አርቶት ስራዎችም እንደዚሁ ከተለያዩ ታዋቂ ጸሐፊያን ጋር በመሆን ሰርተን ለንባብ አቅርበናል። በኢትዮጵያ ሙዚቃ ላይ ያተኮሩት ቀደም ሲል የጠቀስካቸው ሁለት መጽሐፍት ለአንባቢያን ያደረስካቸውን በተመለከተ በኋላ ላይ ስለ ይዘቶቹ የምንመለስበት ይሆናል። አሁን ግን ቅድም አንስተው ነበረ። በተለይ ፌም አዲስ 97 ነጥብ 1 ላይ የነበረን ቆይታ። በእርግጥ በዛን ወቅት ለአድማጮችንም ግልጽ ለማድረግ ከኔ ጋር ባልደረባ ሆነን የሰራንበት አጋጣሚ ነበረ። ምናልባት እሱ አጋጣሚ ወደ ሙዚቃ ስራዎች እንድታዘነብል ፍላጎቱ እንዲያደርብህ አድርጓል ማለት እንችላለን ወይስ? ምንድን ነው ወደ ሙዚቃ ስራዎች እንድትገባ ፍላጎት ያሳደረብህ? በእርግጥ አንዱና ትልቁ ገፊ ምክንያት በቀደም ብለ ጠቀስከው በኤፌማ ንዝና ሰባት ነጥብ አንድ ትዝታ መዜማ የሚባል ፕሮግራም ነበር። እዛ ላይ የኢትዮጵያ ሙዚቃ ታሪክ የተመለከቱ ነገሮችን ለማቅረብ በሞክር ነበር። ይሄ ተቋም ደግሞ በሀገሪቱ ትልቁ የኢትዮጵያ ሙዚቃ አርካይብ ያለበት ተቋም በመሆኑ ብዙ መረጃዎችን የማግኘት ብዙ ቀለም ጠቆችን የቀደም ድምፃያንን የመስማት እድል ስለነበር እነዛን ታሪካዊ ጉዳዮች እና ታሪካዊ ቀለም ጠቆች ለምንድን ነው በሌላ መንገድ ለአንባቢ ማድረስ ማይቻለው የሚል አንድ ጥያቄ ነበር። ሌሎች ምክንያቶቹም አሉ። ለምሳሌ ከውጭ ድርጅቶች ጋር ከጀርመን ፕሮጀክት ጋር የኢትዮጵያ ሙዚቃ ዲስኮግራፊ የኢትዮጵያ ሙዚቃ መረጃዎችን ያለመን ስራ ለመስራት ሙከራ ነበር እና እዛ ፕሮጀክትም ውስጥ ነበርኩ። እነዛ እነዛ ነገሮች ይበልጥ ሙዚቃን በሌላ መንገድ እንዳስበውና ሙዚቃ ላይ መጽሐፍ ገቢ እንደሆነ የሀገሩን ታሪክ በፖለቲካ በኢኮኖሚ ብቻ ሳይሆን ሙዚቃ ራሱ እንደቻለ ማሰቢያ መንገድ ስለሆነ ማህበራዊ ታሪክን ለማወቅ በዛ በኩል ይቻላል የሚልን አስተሳሰብ እንድረዳና የተወሰነ ምችለሆን ያል እንድሞክር ገፊ ምክንያትን አግኝቻለሁ ብያ። የታዋቂው የሙዚቃ አቀናበር ኤልያስ መልካ የወት ታሪክን የሰንድክበት የከተማ መናይ መጽሐፍ ከአንባቢያን ጋር ያስተዋውቅ ይመስለኛል። እስኪ ስለ እሱ ንገረን። አዎ፣ የከተማ መናይ ቀደም ነተቀስኩ ሁለት ሺ አስራ ሶስት ላይ ለንባቢ በቃ መጽሐፍ ነው። እዚህ መጽሐፍ ውስጥ በኢትዮጵያ ሙዚቃ ታሪክ ውስጥ በተለይ በቅንብር ነበር እንደው ግዙፍ አሻራቸውን አኑረዋል የሚባሉ ባለፉት ስልሳ ዓመታት አምስት ወይም ስድስት አቀናባሪዎች ናቸው። ቁጥሩ ላይ የሙዚቃ ባለሙያዎች ክርክር ስላላቸው ነው። ከነዛ ውስጥ ኤልያስ መልካ አንዱ ነው። ኤልያስ አቀናባሪ ብቻ ሳይሆን ግጥምም ይጽፋል፣ ዜማ ደራሲ ነው። በጣም የታወቀ ጊታር ተጫዋች ነው። ግሩም የሆኑ ሙዚቃዎችን ደግሞ ፕሮዲስ አድርጓል። እንደዚህ አይነት ሰዎች በሙዚቃችን ውስጥ እንደ ብርቅ የሚታዩ ናቸው። ብዙ የተለመደው አይደሉ። ስለዚህ መጀመሪያ ራሱን የኤልያስን ሀሳቦች እንደ ማሰቢያ አድርጎ ዘመኑን የእሱን ያለፈበትን ህይወት ውደት ይብዛ ሚነስም የራሱ ነገር ያለው መሆኑ እንደተጠበቀ ሆኖ ምንጋራቸው ደግሞ በዛ ዘመን ውስጥ በመኖራችን የእኛ ዘመን ሰው በመሆኑ የእኛን ትውልድ የሚገልጽ ሰው እንደመሆኑ መጠን እሱን ማሰቢያ አድርጎ ዘመኑን ለመተንተን ዘመኑን ለመረዳት ሙከራ ማድረግ ያስፈልጋል የሚል እምነት ነበር። ስለዚህ ከስራዎቹ የተነሳ ኤልያስ የጻፋቸው ግጥሞች ውስጥ፣ ኤልያስ የሰራቸው ስራዎች ውስጥ ዘመናችን እንዴት ተገለጸ፣ ዘመኑ ምን ይመስል ነበር የሚለውን ነገር ለማንሳት ሞክሬያለሁ። ከዛ ባለፈ እንግዲህ ኤልያስ ደግሞ እንደ አንድ የሙዚቃ ሰው የተገለጠ የሚታወቅ ሰው አልነበረም። ብዙ የስቱዲዮ ሰው ስለሆነ ግዙፍ ማንነት ያለውን ብዙ መልክ ያለውን ይህንን የሙዚቃ ከተማ ለአንባቢው ለቀጣይ ትውልድ ማስተዋወቅ ያስፈልጋል በሚል ያንን ስራ የሰራውበት መጽሐፍ ነው የከተማ መ ሁለተኛውና፣ በኢትዮጵያ ሙዚቃ ታሪክ ላይ ያተኮረው ጠመንጃና ሙዚቃ የተሰኘው መጽሐፍ ብዙም ሳይቆይ ነው ለህትመት የበቃው። ለአንባቢያን ባደረስክበት የጊዜ ሂደቶች ውስጥ የጊዜው እርዝማኔ ያን ያክል ሩቅ የሚባባል አይደለም እና እንዲ ዝግጅቱ ቀድሞ የተደረገ ነው ማለት እንችላለን። ይዘቱንም አብረናን ሰው ይሄ ነው የከተማው መናኝ ከመጽሐፉ በፊት ነው ይሄ መጽሐፍ የተጻፈው። ጠመንጃና ሙዚቃ በጣም ጥቂት ማስተካከያዎች ብቻ ነው ተደርጎበት የወጣው። በይዘት ደረጃ ጠመንጃና ሙዚቃ ከመጽሐፉም ርዕስ እንደተቀመጠው ፖለቲካ፣ ታሪክና ሙዚቃን አሰናኝቶ ወይም ደግሞ አዋዶ የቅድመ አብዮቱን የኢትዮጵያ ታሪክ ለመተንታር የሞከረ ነው። እንዳልኩ የኢትዮጵያ ሙዚቃ ብቻውን ሙዚቃ ታሪክ ሳይሆን የኢትዮጵያ ታሪክን የተሸከመ ነው እንደ ዝም ብሎ ሙዚቃን ብቻ የሚተርክ ወይም የአስሶስ ታሪክ ያለበት ብቻ ሳይሆን በሙዚቃ ውስጥ አገር ተሰርቷል ብዙ ጊዜ ተደጋግሞ እንደተባለው። ስለዚህ እንደው አንድ ቀላል ምሳሌ እንኳን ብናነሳ፣ ለርዕሱም አንድ ራሱን የቻለ አማዱን ያገለገለውን ነገር ብናነሳ፣ ለምሳሌ ጣሊያን ወደ ኢትዮጵያ ሲገባ ጎንደርና አዲስ አበባ ላይ አዝማሪዎች መሰንቆን መያዝ እንዳይችሉ አዋጅ አውጆ ነበር። ያ ማለት መሰንቆ የጦር መሳሪያ ያህል የሚፈራ ትልቅ ጸረ ወረራ መሳሪያ ሆኖ ያገለግላል የሚል ስጋት ስለነበር በዛ ደረጃ ትልቅ አቅም አለው ተብሎ የታሰበ የነበረ ነው። ብዙ አዝማሪዎችም ህይወታቸውን አጥተዋል። ብዙ አዝማሪዎችም በሰሯቸው ስራዎች ኢትዮጵያውያን ለነጻነታቸው እንዲዋደቁ እና በሚሰሻ ነጻነታቸውን እንዲያውጁ አድርገዋል። ስለዚህ መጽሐፉ በዋነኝነት እንዳልኩ ከ1966 በፊት የነበረውን የኢትዮጵያ ሙዚቃ ታሪክ ፖለቲካና፣ አጠቃላይ ደግሞ ማህበረሰባዊ መሰናኝታችንን የተነጠረንኩበት መጽሐፍ ነው። በዛ ሂደት ውስጥ ግን በዋነኝነት ደግሞ አንድ ሌላ ኮንትሪቢሽን የሆነው እስከዛ ዘመን ድረስ የነበሩ ስራዎችን በተቻለ መጠን ማን እንዴት ተሰራራ የሚለውን ለማየት ተሞክሯል። ቢያንስ እንደ ጅምር አንድ ሺ ለሚሆኑ ሙዚቃዎች መረጃ ለማቀረብ ተሞክሯል። ዜማ፣ ግጥም፣ አሬንጀራቸው ማን ነው እንዴት ተሰሩ የትኛው ኦርኬስትራ ያቀናበራቸው የሚለውን ወደ አንድ ሺህ የሚጠጉ ሙዚቃዎችን ለማቅረብ ተሞክሯል። ይሄ እንግዲህ ነገ ከነገ ወዲያ ለሌላ ምርምር የሚጋብዝ ለሌላ ማሰብ የሚጋብዝ ይመስላል። እንዲያው በእርግጥ የኢትዮጵያ ሙዚቃ ታሪክ የሚገባውን ያህል ተወስቷል ብለህ ታስባለህ ወይ? ያን በተመለከተስ ታሪኩ በመጽሐፍ ደረጃ እና በተለያዩ መልኩ በቀጣይ በማስተዋወቅ በኩል ስብል መደረግ አለበት ትላለህ? እውነት ለመናገር በኢትዮጵያ ሙዚቃ ላይ ሙከራዎች ተደርገዋል። በተለይ በተለይ በቀደመው ዘመን አገር አሳሾች ሲመጡ ኢትዮጵያ እንደሚታወቀው ለሙዚቃ የሚሰጡት ዋጋ ብዙ ስላልነበር ብዙ ነገር አላኖሩንም። ግን የውጭ ዜጎች ወደ ኢትዮጵያ በመጡ ቁጥር የተመለከቱትን ነገር በጉዞ ማስታወሻዎቻቸው ላይ አኑረዋል። እነሱን መለቃቀምና ትልቁን ስል ለመስራት መሞከር አንድ ራሱ የቻለ ይመስላል። እሱን ከተመለከትነው ሙከራዎች መደረግ ከጀመሩ ቆይተዋል ብለን ልንናገር እንችላለን ምናልባት እነ ጀምስ ብሩስ ወደ ኢትዮጵያ ከመጡበት ዘመን ጀምሮ የኢትዮጵያ ሙዚቃ ላይ የነበሩ የታዘቧቸውን በመንገድ ያዩቸው ነገሮች አኑረዋል። ግን ሙዚቃና ሙዚቃን ብቻ ትኩረት አድርገው የተሰሩ ስራዎችን ከተመለከት በጣም ጥቂት ናቸው። እንደዚህ ያኩራርበም ተሰርተዋል የሚያስ ብሎ አይደሉም። አንዱም ወደ ኢትዮጵያ ሙዚቃ እንድገባና አንድ ነገር ማለት ቢያንስ ቢያንስ መጨመር የሚቻል ከሆነ እሷን ጠጠር ለመወርወር ይጋበዘኝ ምክንያት ነው። ብዙ ስራዎችን አፍ ሞልተን የምናዋራባቸውን ስራዎች አለማግኘታችን ነው። ስለዚህ እንግዲህ ከዚህ በፊት የነበሩ ትልልቅ ሰዎች በትምህርት ቤት በመመረቂያ ጽሁፎቻቸው፣ መመረመሮቻቸው ብዙ ብለውናል። ግን በአማርኛ ተሰርቶ እነዛን ጽሁፎች አላገኘናቸውም። በአማርኛም ደግሞ ሙከራዎች ነበሩ። ዞሮ ዞሮ የሚያጠቅሙ ስላልሆኑ እስካሁን ድረስ የተሰሩ ስራዎችን ይዞ ነገ ከነገ ወዲያ ደግሞ በቁጭት የተሻለን ስራ መስራት ይቻላል ብዬ አምናለሁ። እንደው ጥቂት ነገር መጨመር ካለብኝ፣ ሙዚቃ ብዙ ጊዜ ማሰቢያ ነው። የኢትዮጵያ ታሪክ ብዙ ጊዜ ፖለቲካል ታሪካችን፣ ነው በብዛት የተጻፈው። የፖለቲካ ታሪካችን ብዙ መጓተት ያለበት ነው። አገሩ በደንብ ሊሰራ ሊታሰብበት ከተገባ ደግሞ ከፖለቲካ ታሪኩ ባለፈ ማህበረሰባዊ ውህደቱ፣ ማህበረሰባዊነቱ፣ ማህበረሰባዊ አንድነቱ ሶሻሊስት መጠናት ያለበት እሱ ደግሞ የሚገኙ አንዱ ጉዳይ በሙዚቃ ውስጥ ነው። ዘመኑን ማጥናት እንደነበረ የነበረው መስተጋብር የሚለውን ማወቅ የሚቻለው እና ሙዚቃን ማጥናት የሙዚቀኞች እና የሙዚቃን ታሪክ ብቻ ሳይሆን ሀገሩን ድጋሚ ዩኒፋይ ለማድረግ ለማወቅ፣ ለመመርበር ያስችላል የሚል አመለካከት አለ። ይህ ነገር አሁን እየሰራቸው ያሉ ስራዎች ካሉ ምንድን ናቸው? መቼስ ወደ አንባቢያን ይደርሳሉ? የነበረን ቆይታ እናጠናቀቃለን። የሙሉ ጊዜ ጸሀፊ ባልሆነም ጊዜ ሲኖሩ ይጨማመሩ ነገሮች ይሆናሉ። ስለዚህ መቼ ያልቃሉ የሚለውን እርግጠኛ መሆን ያስቸግራል። ግን የተጀመሩ ስራዎች አሉ ከዚሁ ከሙዚቃ ጋር የተያዘ ወደ አሁን ወደ ታሪክና ቀደም ያልኩት ማህበረሰባዊ ታሪክ ላይ ብቻ ሙሉ በሙሉ ያተኮረ ስራ ነው ሀገሩ መስተጋብር ሀገሩ ስሪት ላይ የሚያተኩር ስራ ነው ለመስራት የሞከርኩት አለው እንግዲህ እንዳለቀ እሱን ለማቀብ ሞክራለሁ አምላል ነው ከዚያ ቤ በጣም እናመሰግናለን በአሜሪካ ድምፅ አድማጮቻችን ስም ከኛ ጋር ስራዎችን በተመለከቱና ስላንተ ስራ ወጋኔን ነገር ጌታቸውን በጣም ከልብ እናመሰግናለን ለነበረን ቆይታ ዜ ያኩልን በጣም አመሰግናለን መልታም ዜ ደራሲ የነገር ጌታቸውንና አስማማ ዋየነውን እናመሰግናለን። አድማጮች፣ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ በ22 በ25 እና በ31 ሜትር ባንዶች እንዲሁም በኢትዮ ሳት ላይ የሚተላለፈውን የእሁድ ምሽት የራዲዮ መጽሔት ፕሮግራም ነው። አብራችሁን ቆዩ። ዲያቆን ፍሬው ሰይፉ ቴክሳስ ግዛት ዳላስ ከተማ ላይ አድዋ የባህልና የታሪክ ህብረት የተሰኘው ተቋም መስራች ናቸው። ተቋሙ ከሰፊው የኢትዮጵያውያን ባህልና ታሪክ ጨልፎ በከተማዋና በአካባቢዋ ለሚኖረው ህዝብ ያስተዋውቃል። ትውልደ ኢትዮጵያ ታዳጊዎችና ወጣቶች ማንነታቸውን ያውቁ ዘንድም ያስተምራል። ሀብታሙ ስዩም ዲያቆን ፍሬውን ስላስጀመሯቸው አዳዲስ መርሃ ግብሮችና የስካሁን ጉዟቸው እንዲያውጉት ጋብዟቸዋል። እጅግ በጣም አመሰግናለሁ ዲያቆን ፍሬው ሰይፉ። በመጀመሪያ በገና ገና በዓል ዋዜማ ላይ ሁነን ነው ይህንን ቃለ ምልልስ እየቀረጽን ያለ ነውና እንኳን ያደረሰውት በጣምም አመሰግናለሁ፣ በአድማጮች ስም በመጀመሪያ እንኳን አብሮ አደረሰን። እኔም ከልብ አመሰግናለሁ። ቀደም ብዬ እርሶን እንዲህ በአካል ከመታወቅ በፊት ዳላስ ከተማ ላይ ሦስት መቶ ስልሳ ቀናትን ሙሉ የኢትዮጵያ ባህላዊ ልብስ ለብሶ መኪናውን በሰንደቅ ዓላማ ስቦ የሚንቀሳቀስ ሰው አለ የሚል መረጃ ሰማ ነበረ። የዛሬ ሁለት ዓመት ስንገናኝ ያንን ያረጋገጥኩት። ዲያቆን ፍሬው፣ ይህንን እንደ ኢትዮጵያ ማኅበረሰብ አምባሳደርነት ያስቆጠረውትን ሥራ መቼ ነው የጀመሩት? ለምንስ ጀመሩት? በኢትዮጵያ ሁለት ሺ አመተ ምህረት ላይ ነበረ የጀመርኩትኝ። እንግዲህ ያለማቋረጥ ዘንድሮን ጨምሮ ላለፉት አስራ ሰባት አመታት ይሄንን ያለመታከትም ያለማቋረጥም እስካሁን ድረስ ቀጥሏል። እንደው ሶስት መቶ ስልሳ ቀናት የሚለበስ የኢትዮጵያ ባህላዊ አልባስ የማግኘቱ ሂደትስ ከባድ አልነበረም ወይ? ብዙ ጊዜ ልብሶቹ ተቀናጅተው አንተ ትከሻ ላይ ሲታዩ ለሚያየው ሰው ከማማር ባለፈ በቃ ቀላል ነው የሚመስለው። ግን እሱን ለማግኘት የሄድበት የነበረው ወይም አሁንም እየሄድኩበት ያለው ርቀት ግን እጅግ በጣም አድካሚም አታካችም ጭምር ነው፣ ያውም ደግሞ ከሀገር ርቀ ስትኖር እንዲህ አይነት ነገሮችን ባሰብከው ከሁለት የማታገኝበት ሁኔታ ይፈጠራል። ከዛ በተጨማሪ ደግሞ በጣም ትልቁ ተግዳሮት ምለው ደግሞ እኔ የምመርጣቸው የባህል አልባሳት በጣም ረጅም እድሜ ያስቆጠሩ የጥንት ጥበቦችን ነው። ዘመን አይሽር የሚባሉ የጥበብ አይነቶች ሆነው በቃ ሲለበሱ ሁሌም ዛሬ ማረከው፣ የዛሬ አምስት ዓመት ማረከው፣ አስር ዓመት አረከው ልብሱ ሲታይ ሁል ጊዜ አዲስ ነው፣ ልብን ይማርካል እና በጣም ጥንቅቅ ያሉ ቀድሞ ጥበቦች አሉ። እነዚያን ጥበቦች ፈልጎ ለማግኘት እጅግ በጣም ትልቅ ተግዳሮት አለ። ያው እንግዲህ እንዳልኩ እኔ እዚህ ሆኜ ነው ያው ልብሶቹን በገበያ እየሄድኩ እያስፈለግኩ ምገዛቸው አይደሉም። የእኔ ልብሶች ከገበያ ሄደው ሱቅ አንኳኩቼ ሄጄ የገዛሁት ልብስ የለኝም። ነገር ግን የራሴ ሸማኔ ያለኝ ላለፉት አስራ አምስት ዓመታት ገደማ የኔን ልብስ ብቻ የሚሸምን ሸማኔ አለ። እነዚህን የሽመና ውጤቶች ደግሞ ወደ ልብስ የሚቀይሩ ደግሞ የልብስ ስፌት ባለሙያ ደግሞ የራሴ አሉኝ። ከዛ ደግሞ ጫማ ደግሞ ቢሰራ ቤርሜሮ የሚባል የኢትዮጵያን የቆዳ ምርት ብቻ የሚጠቀም ኢትዮጵያ ውስጥ በጣም የታወቀ አገር በቀል ጫማ ሰሪዎች አሉ እነዚህ ሰዎች ጋር በቀጥታ በመገናኘት ነው ልብሶቹን ከምንጩም አገኘው። ባልባሱ ጀመር ነው እንጂ የእርስ የኢትዮጵያን ባህልና ትውፊት የማስተዋወቅ ጉዞ አንድ ደረጃ የተራመደ ነው ማለት ይቻላል። በተለይም ደግሞ አድዋ የባህልና የታሪክ ሕብረት የተሰኘ ተቋሙ ዳላስ ቴክሳስ ላይ መመስረቱ የራሱን አስተዋጽኦ የመፍጠሩ ሁኔታ ሲነገር እሰማለሁ። እሱስ ተቋም መቼ ተጀመረ? ምን አይነት ስራዎችንስ በመስራት ላይ ይገኛል በአሁኑ ጊዜ? አድዋ የባህልና የታሪክ ህብረት ሲል ለትርፍ ያልተቋቋመ ኖን ፕሮፊት ኦርጋናይዜሽን ነው። በዋናነት የኢትዮጵያን ባህል፣ ታሪክ፣ ቅርስና ቱሪዝም እዚህ ሀገር ተወልደው ለሚያርጉ የኢትዮጵያ ልጆች ለማስተዋወቅ እንዲሁም ለሌላው ዓለም የኢትዮጵያን የቱሪዝም ሴክተር ፕሮሞት ለማድረግ እና ማርኬቲንግ ለመስራት ታስቦ የተቋቋመ ህብረት ነው። ይሄ እንግዲህ ወደ አሜሪካን ሀገር ከመጣው የዛሬ ዘጠኝ አመት ገደማ ነው። አድዋ የባህልና የታሪክ ህብረት በህግ በስቴት ኦፍ ቴክሳስ ላይሰንስድ ሆኖ ነንፕሮፊት ሆኖ የተመዘገበው። ስለዚህ ይሄ ተቋም ላለፉት ዘጠኝ አመታት በተለያየ መልኩ የተለያዩ ፕላትፎርሞችን በማመቻቸት የኢትዮጵያ ኮሚኒቲም ማህበረሰብም ጋር እንዲሁም ደግሞ ሌላውም ኮሚኒቲ ጋር ተደራሽ ሆኖ ስራዎችን ሲሰራ ቆይቷል። በዋናነት እንዳልነው ሀገራችን ኢትዮጵያ በጣም ብዙ ሀብት ያላት እሴት ያላት ሀገር እንደመሆኗ መጠን ያንን ሀብት ለሌሎ ማህበረሰብ የማስተዋወቅና የኢትዮጵያን ቱሪዝም ፕሮሞት በማድረግ የማርኬቲንግ ስራ መስራት ነው። ያው እንዳለመታደል ሆኖ ከሌላው ዓለም የተሻለ የቱሪዝም መዳረሻ ያላት ሀገር ያለችን ቢሆንም ግን ማርኬቲንግ ላይ ያለን እንቅስቃሴ በጣም ደካማ ከመሆኑ አንጻር እንደው እንደ ሀገር እንኳን በሰሜን አሜሪካ በሚከናወኑ ትልልቅ ፕሮግራሞች ላይ ስንመለከት የኢትዮጵያን ቱሪዝም የማስተዋወቅና ያንን ለዓለም የመሸጥ እንኳን እንቅስቃሴ አንመለከትም። በጣም ሰፋፊ ፕሮግራሞች በተለያዩ አጋጣሚዎች ይከናወናሉ። ግን ያንን ካለማድረጋችን የተነሳ ሀገራችን ኢትዮጵያ በቱሪዝሙ ሴክተር ልታገኝ የሚገባትን ከፍተኛ የሆነ የውጭ ምንዛሪ የማታገኝበት አይነት ሁኔታ ነው የተፈጠረው። ስለዚህ በተቻለ መጠን አድዋ የባህልና የታሪክ ህብረት በየመዳረሻዎቹ ይህንን የሀገራችንን የቱሪዝም እሴት ከመላው ዓለም ተወጣተው ለሚኖሩ የተለያየ ማህበረሰብ የማስተዋወቅ ስራ ከዛ በተጨማሪ ደግሞ ታዳጊ ልጆች ስለ ሀገራቸው በቂ የሆነ እውቀትና መረጃ እንዲኖራቸው ምክንያቱም የሚኖሩት ከተለያየ ማህበረሰብ ጋር ተቀላቅለው እንደመሆናቸው መጠን በሚማሩባቸው ትምህርት ቤቶች ውስጥ የሌሎችን ሰሚና አድማጭ ብቻ መሆን ሳይሆን የሚገባቸው ኢትዮጵያ የምትባለው ሀገር ቀዳማዊት የረጅም ዘመን ታሪክ ያላት፣ ብዙ የሚነገር ታሪክ ያላት ሀገር መሆኗን ልጆቹ አውቀውና ተረድተው ለሌሎቹ ጓደኞቻቸው ይሄንን የሚነግሩበት የሚያስተዋውቁበት፣ እነሱም ደግሞ በሀገራቸው ታሪክ ቀና ብለው ደረታቸውን ነፍተው መሄድ የሚችሉበትን ሁኔታ መፍጠር ነው ትልቁ ሃሳብ። ይሄንንም ደግሞ በመጠኑም ቢሆን በልካችን በኛ አቅም ልክ ውጤታማ ሆኖ ያየንበት ሁኔታ አለ። ለምሳሌ እነዚህን ዝግጅቶች የተለያዩ ፕላትፎርሞችን እየቀረጽን ነው የምናዘጋጀው አንደኛውና ዋነኛው በየአመቱ የካልቸር ዴይ የባህል ቀን ተብሎ ከኢለመንተሪ እስከ ዩኒቨርሲቲ ድረስ በየአመቱ የሚከናወኑ የባህል ቀኖች ላይ አቅማችን በፈቀደ አብዛኞቹ ትምህርት ቤቶች ተደራሽ ለመሆን ነው የምንሰራው። ስለዚህ ቀድመን ልጆችን እናሰባስብና ከየትምህርት ቤቱ የተውጣጡ ልጆችን እናሰባስብና እነሱን የኢትዮጵያ እሴትና ሀብት በሆነ ጉዳይ ላይ መጠነኛ የሆነ ትሬኒንግ እንሰጣቸዋለን። ልጆቹ ራሳቸው የሀገራቸውን ባህል ታሪክና ቅርስ በሚገባ ከተረዱ በኋላ ያንን ሄደው ራሳቸው ፕሬዘንት እንዲያደርጉ ነው የምናደርገው። ብዙ ጊዜ የሚቸግራቸው ነገር ምንድን ነው? ማቴሪያሎቹ ማግኘት ነው። እኛ ደግሞ ያው በአድዋ የባህልና የታሪክ ህብረት የወደፊት እቅዳችን ያው ሚዚየም የመክፈት ስለሆነ በተለያየ ጊዜ ያሰባሰብናቸው የተለያዩ ግብአቶች ስላሉን ይሄንን ግብአት ለቤተሰብ በኃላፊነት ለምሳሌ አስራ ሶስቱን የዓለም አቀፍ ቅርሶች በዩኔስኮ የተመዘገቡ የዓለም አቀፍ ቅርሶችን አዘጋጅተን በአስራ ሶስት ትምህርት ቤት ልንልከው እንችላለን። ምክንያቱም አክሱም ብቻውን ራሱን የቻለ በጣም ትልቅ ታሪክ ነው። ይነገርለት ቢባል ጊዜ ራሱ አይበቃም። ላሊበላ እንደዛው፣ ጎንደር እንደዛው፣ የጥምቀቱ አከባበራችን፣ የመስቀል አከባበራችን፣ የተለያዩትን ነገሮች ብናነሳ በጣም ጊዜ ይፈጅብናል ለልጆቹም ቢሆን። ስለዚህ አስራ ሶስት ትምህርት ቤት ላይ እያንዳንዱን ቅርስ ከሙሉ ማስረጃና መረጃ ጋር አድርገን ለልጆቹ የምንሰጥበት ሁኔታ ልና በዚህ መልኩ ልጆቹ አንደኛ ታሪካቸውን ያውቃሉ፣ በራሳቸው ይተማመናሉ። ስለዚህ ስለ ጥቁር ህዝብ ኩራት ስለሆነው የአድዋ የድል በዓል ልጆች እንዲናገሩ ሰፊ የሆነ ስራ እንግዲህ ከስያሜው አንጻር አድዋ የባህልና የታሪክ ህብረት እንደመባሉ መጠን በአድዋም ላይ ዘርፈ ብዙ ስራ እንሰራለን። እንደው ካነሳ ነው አገር ሕጻናትና ታዳጊ ትውልደ ኢትዮጵያን ላይ የሚያተኩሩ የተለያዩ ዝግጅቶችና መርሃ ግብሮችን ቅርጻችሁ በመንቀሳቀስ ላይ ትገኛላችሁ። በተለይ ደግሞ ከሚታወቁት መርሃ ግብሮች መካከል አንዱ የልጆች ዓለም የተሰኘው ነው። እናንተ ልታስተዋውቁት ከትውልደ ኢትዮጵያን ሕጻናትና ታዳጊዎች ጋር ልታዛምዱት የፈለጋችሁት የልጆች ዓለም ምንስ ላይ ያተኮረ ነው? እንግዲህ የልጆች ዓለም አሁን ለሁለተኛ ጊዜ የፊታችን ጃንዋሪ ኢለቨን ኔክስት ዊክ ቅዳሜ የሚከናወን ነው። ባለፈው ኖቬምበር ሁለት አንደኛው የልጆች ዓለም ፌስቲቫል ተከናውኗል። እንግዲህ በዚህ ሀሳብ ውስጥ ብዙ ጊዜ ለወላጆች መልእክት ማስተላለፍ ስንፈልግ በልጆች በኩል ነው እንድንሄድ ያለው ትሬንድ እንደሚያስገድደን ስለዚህ እንደው እኛ ስደተኞች እንደመሆናችን መጠን በዚህ በምዕራቡ ዓለም ስንኖር ከልጆች አስተዳደግና ከቤተሰብ ጋር ተያይዞ ብዙ ተግዳሮቶች ይገጥሙናል ምክንያቱም እኛ የመጣንበት ማህበረሰብ ባህሉ እሴቱና እዚህ ያለው ነገር ፈጹም የተለያየ ከመሆኑ አንጻር አንዳንድ ነገሮች ጋር የምንተላለፍበት ሁኔታ ስለሚፈጠር ወላጆች ኢትዮጵያውያን ልጆቻቸውን እዚህ ሀገር ተወልዶ ያደጉ ልጆቻቸውን በምን አይነት መልኩ ቢያሳድጓቸው ልጆቻቸው ስኬታማም የተሻለም ቦታ እንዲደርሱ ማድረግ እንደሚችሉ አንዳንድ ጊዜ ወላጅ ሆነን ደግሞ ልጆች የምናሳድግበት መንገድ ድሮ እኛ ኢትዮጵያ ካደግንበት ባልተናነሰና ከዛ ባልተሻለ መልኩ የሚሆኑባቸው አጋጣሚዎች እጅግ ሰፊ ናቸው። ከዚህ አንጻር እንዲህ አይነት መድረኮችን ብንፈጥር አንደኛ ልጆቹ እርስ በእርስ የመተዋወቅ እድል ይፈጥርላቸዋል። ከዛ በኋላ ደግሞ ያው እዚህ ሀገር ልጆች እንግዲህ ገና ከልጅነታቸው ወደ ትምህርት ቤት ስለሚሄዱ ልጅነታቸውን በቅጡ የማያጣጥሙበት አይነት ሁኔታ ነው ያለ። እንደ ወላጅ፣ እንደ ኢትዮጵያዊ ለልጆቻችን የምንነግራቸው ነገር አለ። እኛ ልጆች ሆነን እንዲህ አድርገን ውሃ ተራጭተን፣ ጭቃ ብኩተን፣ አፈራቡነን እንደዚህ አድርገን እንዲሆነን የምንላቸውን የልጅነት ትዝታዎች ልጆችም እንደው እንዲያልፉበት በሚል ኢንተርቴን ያደርጋቸዋል በሚል ልጆቹ እዛ በሚመጡበት ጊዜ የተለያዩ አክቲቪቲዎች እናዘጋጅላቸዋለን። በዛም የፈለጉትን አይምሯቸው ውስጥ ያለውን የፈጠራ ውጤት ለመስራት እድል ያገኛሉ። ተሰጥኦ ያላቸው ልጆች ይመጣሉ። በጣም ታለንት የሆኑ ሰዓሊዎች ሊሆኑ ይችላሉ፣ ሙዚቀኞች ሊሆኑ ይችላሉ። በቃ ላይቭ የሆነ ነገር ይኖራቸዋል። ለምሳሌ ስዕል የሚሰሉ በጣም ጎበዝ ጎበዝ ታዳጊ ልጆች ካሉ እዛው ላይቭ እዛ ውስጥ ያሉ ልጆችን በመሳል ልጆቹን በጣም ሰርፕራይዝ ያደርጓቸዋል። ታለንታቸውን ፈልገው የማግኘት እድል ያገኛሉ። አንዱ ከአንዱ ያለው ልምድ ሼር የሚያደርግበት ጓደኝነት የሚፈጥሩበት የሙዚቃ ሆቢ ያላቸው ልጆች እርስ በርሳቸው አሁን አንድ ታዳጊ ልጅ አለ። እዚህ የሰባት ዓመት ታዳጊ ልጅ እና ኪቦርድ ነው የሚጫወተው። በሰባት ዓመቱ የሚጫወታቸው ሙዚቃዎች ሁሉ ቀደምት የኢትዮጵያውያን ጥንታዊ ሙዚቃዎችን በኪቦርድ ሲጫወት በሰባት ዓመቱ ስታዳምጠው በቃ ፈዘነው የምትቀረው እና እንዲህ አይነት ልጆች እዛ ፕሮግራም ላይ ይመጡና ሌሎች እንዲህ አይነት ፍላጎት ያላቸውን ታዳጊዎች የማነቃቃትና የማበረታታት ስራ ይሰራሉ። ግን ከዚህ ጀርባ የተፈለገው ዋናው ሀሳብ ምንድን ነው? ወላጆች በልጆች አስተዳደግ ላይ በቂ የሆነ እውቀትና መረጃ እንዲኖራቸው ማድረግ እነሱን ማብቃት ነው። የተለያዩ ገስት ስፒከሮች ይገኛሉ። በተለያየ ፕሮፌሽን ላይ ስፔሻላይዝ ያደረጉ ካውንስለሮች ናቸው የሚመጡት። ለምሳሌ ያህል ልጆችን በዚህ በምዕራቡ ዓለም የማሳደግ ተግዳሮት ምንድን ነው? እንዴት ነው ልጆችን የምናሳድገው? የሚል ሀሳብ ይዞ የሚመጣ በትዳርና በቤተሰብ ዙሪያ የሚያማክር ባለሙያ ይመጣል። ሌላኛው ደግሞ ስፔሻል ኒድ ላይ እንግዲህ በተለያየ መልኩ ኦቲስቲክ የሆኑ ልጆች ያሏቸው ወላጆች ዛሬም ከቤት የማይወጡበት ልጆቻቸውን የሚደብቁበት፣ አንዳንድ ጊዜ ልጆቻቸው ሕክምና ማግኘት እየቻሉ ማህበረሰቡ ምን ይለኛል፣ እንዲህ አይነት ልጅ አላት ይባላል ተብለው ልጆቻቸውን ቤታቸው ቆልፎው የሚያስቀምጡ ወላጆች አሁንም አሉ። ስለዚህ ለእንደነዚህ አይነት ሰዎች እውቀት የሚሰጡ የስፔሻል ኒድ ላይ ስፔሻላይዝ ያደረጉ ይመጣሉ። ወላጆችም በቂ የሆነ በቤተሰብና በልጆች አስተዳደግ ላይ እውቀትና መረጃ የሚያገኙበት እርስ በእርሳቸው እንዲገናኙ ኔትወርኩን እንፈጥራለን። ልጆቹም ደግሞ በተለያየ መልኩ ልክ እንደዚሁ ኔትወርክ ፈጥረው የሆነ ቦታ ሲገናኙ በቃ እንደሚተዋወቁ አውቀው አንድ አይነት የአንድ ሀገር ልጆች እንደሆኑ አውቀው እርስ በርሳቸው የሚጠባበቁበትን ሁኔታ ይፈጥራል ብለን አስበን ነው እንግዲህ የልጆች ዓለም ፌስቲቫልን የምናዘጋጀው። ዲያቆን ፍሬው ሰይፉ፣ እንደው ከመለያየታችን በፊት ስለ መጪ ዘመን እቅዳችሁ የኢትዮ አሜሪካውያን፣ የትውልደ ኢትዮጵያውያን ማህበረሰብ ድጋፍ ምን መምሰል እንዳለበት ትንሽ ጥቆማ ቢሰጡን ደስ ይለኛል። በቀጣይ አንዱና ትልቁ እቅዳችን ዳላስ ውስጥ እንግዲህ ያው ከዚህ ቀደም እንዳወራ ነው ለጊዜው አሁን መኖሪያ ቤቴ ነው ሚዚየም የሆነው፣ ግን በቀጣይ የምናስበው ነገር በቃ ዳላስ ውስጥ አንድ ትልቅ የራሳችን ኢትዮጵያዊ ሚዚየም እንዲኖር ነው። እዛ በተጨማሪ አሁንም በልጆችና በቤተሰብ ጉዳይ ላይ በጣም አጽንዖት ሰጥተን ይህንን አጠንክረን አሁን ሁለት ብለናል፣ ሶስት አራት እያልን በዳላስ ብቻ ሳይሆን በተለያዩ እስቴቶች በመዘዋወር የማዘጋጀቱን ስራ አጠናክረን ወደፊት የምንቀጥልበት ነው የሚሆነው። እንዲህ አይነት ስራዎች ሲሰሩ ትልቁና ዋናው ሞራል ነው በርቱ የሚለው ሐሳብ ነው። ይሄ ጉዳይ የጋራ ጉዳይ ነውና አብረን ልንቆም ይገባል የሚል እሳቤ ሊኖረው ይገባል። ኢትዮጵያውያን የሆኑ ወላጆች ማለት ነው። እጅግ በጣም አመሰግናለሁ። ዲያቆን ፍሬዩ ሰይፉ፣ አድዋ የባህልና የታሪክ ህብረት የተሰኘው ዳላስ ላይ መቀመጫውን ያደረገ ተቋም መስራች ኖት። የኢትዮጵያና ኢትዮጵያውያንን ባህልና ትውፊት ለማስታወቅ በሚያደርጉት መርሃ ግብሮችም ይታወቃሉ። ከአሜሪካ ድምፅ ጋር ለነበረውት ቆይታ ላጋሩን ሀሳብ ሁሉ በእጅጉ በእጅጉ አመሰግናለሁ። እኔም ከልብ አመሰግናለሁ ሀብታሙ። ጊዜ ወስደህ አስበህ በዚህ ጉዳይ ላይ እንድንወያይ ስላደረግ የእናንተንም የአሜሪካ ድምፅንም እጅግ ከልብ አመሰግናለሁ። ለሁላችንም መልካም የገና የልደት በዓል። ሀብታሙ ስዩምንና በዳላስ ቴክሳስ የአድዋ የባህልና የታሪክ ኅብረት መስራቹን ዲያቆን ፍሬው ሰይፉን እናመሰግናለን። ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን ቆዩ። ለምሽቱ የመጨረሻ ወዳደረግነው ዝግጅት ስናልፍ ደግሞ 39ኛው የዩናይትድ ስቴትስ ፕሬዝደንት ጂሚ ካርተር ልክ የዛሬ ሳምንት እሁድ በ100 ዓመታቸው ከዚህ ዓለም በሞት ተለይተዋል። ለአንድ የሥልጣን ዘመን ብቻ በአሜሪካ ፕሬዝደንትነት ያገለገሉት ካርተር ከፕሬዝደንትነታቸው ዘመን በኋላ ለአያሌ ዓመታት በዘለቁት ሥራዎቻቸው ታላላቅ ታሪኮችን አስመዝግበው አልፈዋል። እንደ አውሮፓውያን አቆጣጠር በ2002 ዓ ም የኖቤል የሰላም ሽልማት ተሰጥቷቸዋል። የአሜሪካ ድምፁ ኬን ፋራቦ የ39ኛውን ፕሬዝደንት ሕይወትና ከፕሬዝደንትነታቸው በኋላም በዓለም ዙሪያ በዲሞክራሲና በጤና ዘርፍ ስላከናወኗቸው ስራዎች በስፋት ሲዘግብ የቆየ ነው። በእሱ ዘገባ እንጀምራለን። ጂሚ ካርተር እንደ አውሮፓውያን አቆጣጠር በ1977 በበዓለ ሲመታቸው ላይ ባደረጉት ንግግር ለመልካም ሕዝብ የሚገባውን መልካም አስተዳደር ልሰጥ ብለው ነበር ቃል የገቡት። ለአሜሪካ በዚህ የአዲስ ምዕራፍ ጅማሮ ቀን ዓለም ፍትሐዊና ሰላማዊ አቅጣጫ ይዛ እንድትራመድ ከመርዳት የሚበልጥ የተከበረ ኃላፊነት አይገኝም። እናም 39ኛው ፕሬዚደንት በዋይት ሀውስ ካሳለፉት አንድ የአራት ዓመት የስልጣን ዘመንም በኋላ ይህንኑ ቀጥለው ነው የኖሩት። ለኖቤል የሰላም ሽልማት በቅተዋል። ዓለም አቀፉን ግብረሰናይ ድርጅታቸውን ካርተር ማዕከልን ስለ ሰላም ይሟገት፣ በሽታን ለማጥፋትና ለሰዎች ተስፋን ለመስጠት ይሰራ ዘንድ መስርተው ሲመሩ ኖረዋል። የካርተር ማዕከልን የማየው በፕሬዝደንትነት ዘመን ላከናውን የሞከርኩትን ስራ የቀጠልኩበት ተቋም አድርጌ ነው። ጂሚ ካርተር እንደ አውሮፓውያን የዘመን አቆጣጠር በ1924 ነው ጆርጂያ ግዛት ፕላይንስ የምትባል ከተማ የተወለዱት። በ1946 ከዩናይትድ ስቴትስ የባህር ኃይል አካዳሚ ተመረቁ። እናም በባህር ሰርጓጅ መርከብ መኮንንነት ተሰማሩ። በስራቸው ላይ ሳሉ በ1953 አባታቸው ሲያርፉ የቤተሰባቸውን የግብርና ስራ ኃላፊነት ሊረከቡ ወደ ትውልድ ከተማቸው ወደ ፕሌንስ ተመለሱ። የፖለቲካ መድረክ የተቀላቀሉት በአሜሪካ የሲቪል መብቶች እንቅስቃሴ ይካሄድባቸው በነበሩት በ1960ዎቹ ዓመታት ሲሆን ሁለት ጊዜ የጆርጂያ ምክር ቤት አባል ሆነው ከሰሩ በኋላ በሰባ አንድ አገረ ገዢ ሆነው ተመረጡ። በባዕለ ሲመታቸው ላይ ባደረጉት ንግግር ይህን ብለው ነበር። ከልቤ ነው የምነግራችሁ የዘር ልዩነት ዘመን አክትመዋል። እናም ታዋቂ ያልሆኑት የደቡባዊ የአሜሪካ ግዛት አገረ በ1976 ሪፐብሊካኑን ጄራልድ ፎርድን በጥቂት የድምፅ ብልጫ አሸንፈው ፕሬዚደንት ሆነው ተመረጡ። በእሳቸው አሸማጋይነት በ1979 በግብፅና በእስራኤል መካከል የተደረሰው የካምፕ ዴቪዶ ስምምነት አስከትሎም የተፈረመው የሰላም ውል ያስተዳደራቸው ዋነኛ ክንዋኔ ሆኖ ተመዝግበዋል። እኔ ፕሬዚደንት በወንኩበት ጊዜ ከዚያ በፊት በነበሩ 25 ዓመታት ውስጥ በአረቦችና በእስራኤል መካከል አራት ጦርነቶች ተካሂደዋል። በአመራሩ ውስጥ የነበሩትን ግብጾችን ሶቪየት ህብረት ትረዳቸው ነበር። እስራኤልን በወታደራዊ ኃይል ለመገዳደር አቅም የነበራት ግብጽ ብቻ ነበረች። የፓናማ ካናልን ቁጥጥር ለፓናማ እንዲመለስ በድርድር የተደረሰው ውል ሌላው ክንዋኔያቸው ሲሆን ዩናይትድ ስቴትስ ከቻይና ጋር ሙሉ ዲፕሎማሲያዊ ግንኙነት እንድትመሠርተ አድርገዋል። የፕሬዚደንትነት ዘመናቸውን አካሄድ የቀየረው የ1979 የኢራን አብዮት ነበር። የሺያ ሃይማኖት መሪዎች የመሩት ተቃውሞ በዩናይትድ ስቴትስ ይደገፉ የነበሩትን ሻሁን ከስልጣን ገለበጣቸው፣ አገር ጥለው ወጡ። ከዚያም ታጣቂዎች ቴህራን የሚገኘውን የዩናይትድ ስቴትስ ኤምበሲ ወረው 66 አሜሪካውያንን አገቱ። ህዳር መጨረሻ ላይ 13ቱን ታጋቾች ለቀቋቸው። 1980 ዓ ም ሚያዚያ ወር ላይ ካርተር የተቀሩትን ታጋቾች የሚያስለቅቅ ወታደራዊ እርምጃ እንዲወሰድ ትዕዛዝ ሰጡ። አልተሳካም። ስምንት የዩናይትድ ስቴትስ ሰራዊት አባላት ተገደሉ። በሀገር ውስጥም የተጠመዱባቸው ችግሮች ነበሩ። የዋጋ ንረቱና የስራ አጡ ቁጥር እያሻቀበ ኢኮኖሚውን አዳክሞት ነበር። ይህም በ80 ዓመተ ምህረት በድጋሚ ለመመረጥ ከሪፐብሊካኑ ከሮናልድ ሬገን ጋር ባደረጉት ፉክክር ለመሸነፋቸው አስተዋጽኦ አድርጓል። በ81 የሮናልድ ሬገን በዓለ ሲመት ጥር 20 ቀን ኢራን አሜሪካውያንን ታጋቾች ለቀቀቻቸው። ካርተርም በሽንፈትና በመደበት ስሜት ውስጥ ሆነው ወደ ትውልድ ከተማቸው ወደ ፕሌንስ ጓዛቸውን ጠቅልለው ተመለሱ። የሚመሰርቱትን ፕሬዚደንታዊ ቤተ መጽሐፍት እቅድ ለመጀመር አነስ ያለ ቦታ ነበር የማስበው። አትላንታ ውስጥ ጥሩ ህንፃ ተገንብቶ እኔም ቢሮ ቢኖረኝ እያልኩ ነበር። እሳቸው እንዳሉት ሳይሆን ታዲያ የተቋቋመው ግዙፍ ተቋም ነበር። በዓለም ታዋቂው ግብረሰናይ ተቋም የካርተር ማዕከል ከተመሰረተ ወዲህ ከአንድ መቶ በላይ ምርጫዎችን ታዝቧል። በ1994 ዓ ም ከሰሜን ኮሪያ ጋር የነበረውን የኒውክሊየር የጦር መሳሪያ ፍጥጫና ዩጋንዳና ሱዳን መካከል የተፈረመውን የሰላም ስምምነት ጨምሮ በበርካታ ግጭቶች የሽምግልና ሚና ተጫውቷል። የካርተር ማዕከል እጅግ ደሃ በሆኑ የዓለም አካባቢዎች የሕዝብ ጤና አጠባበቅ እንዲሻሻል፣ በሽታዎች እንዲወገዱ ሰርቷል። ጊኒወርም የተባለውን በሽታ ማጥፋት ከካርተር ማዕከል ዋና ዋና ትኩረቶች መካከል አንዱ ነበር። ካርተር በ2009 ዓ.ም እንዲ እንዲህ ብለው ነበር። ከዓለም ላይ ሙሉ በሙሉ የተወገደው አንድ በሽታ ብቻ ነው። እሱም ከ30 ዓመታት በፊት የተወገደው ፈንጣጣ ነው። ጊኒወርምም በቅርቡ ከዓለም የተወገደ ሁለተኛ በሽታ ይሆናል። ካርተር የሰብአዊነት ስራቸው በሁለት ሺህ ሁለት ለኖቤል የሰላም ሽልማት አብቅቷቸዋል። የኖቤል ሰላም ሽልማት ያሸነፍኩት የካርተር ማዕከል በሰራው ስራ ነው። ስለዚህ ስለ ሰላምና ስለ ሰብአዊ መብት በተሰሩ ስራዎች ታሪኬ በደንብ ያረካኛል። ማለቴ ማን አይረካም? ጂሚ ካርተር ከጥቂት ዓመታት በፊት ለመጨረሻ ጊዜ ከሰጧቸው ቃለመጠይቆች ባንዱ ለወደፊት ምን እንደሚመኙ ቪኦኤ ጠይቋቸው የሚከተለውን ነበር ያሉት። ወደፊት ዩናይትድ ስቴትስ ግንባር ቀደም ለዓለም ሰላም፣ ለሰብዓዊ መብት እንዲሁም ለአካባቢ ደህንነት ጥበቃ ተሟጋች እንድትሆን እመኛለሁ እንዲሁም ሰውን ሁሉ በእኩልነት መመልከት። ይህን ካደረግን ይህች በጣም የምወዳት ሀገሬ እውነተኛ ልዕለ ኃያል ትሆናለች። በአንድ መቶ ዓመታቸው ባለፈው ሳምንት እሁድ ያረፉት ጂሚ ካርተር የሽኝት ስነ ስርዓቶች ጆርጂያ ውስጥ ተጀምረዋል። አስከሬናቸው ባደጉባት በፕሌንስ ከተማ በሚገኘው የቤተሰባቸው የግብርና ስፍራ በኩል በአጀብ አልፎ ወደ አትላንታ ከተማ ተወስዷል። በገረገዥነት ባገለገሉበት የጆርጂያ ካፒቶል ህንፃ አረፍ ካለ በኋላ በካርተር ፕሬዝደንታዊ ማዕከል በክብር ተቀምጧል። ህዝቡ እስከፊታችን ማክሰኞ ድረስ እየሄደ አክብሮቱንና ሀዘኑን ይገልጻል። ከዚያም በማስከተል ወደ ዋሽንግተን ይሸኝና ና በዩናይትድ ስቴትስ ምክር ቤት ህንጻ ካፒቶል ሮቱንዳ አዳራሽ ውስጥ በተመሳሳይ እንዲቀመጥ ይደረግና ሐሙስ ዕለት ከጠዋቱ አራት ሰዓት ላይ በዋሽንግተን ብሔራዊ ካቴድራል የፍትሀትና የሽኝት መርሃ ግብሩ ይከናወናል። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት በ22 በ25 እና በ31 ሜትር ባንድ ሲተላለፍ የቆየው የእሁድ ፕሮግራም በዚሁ አበቃ። አብራችሁን ስላመሻችሁ እጅጉን እናመሰግናለን። ሰላም፣ በደህና ደሩ።